ቮይስ ኦፍ አሜሪካ የኢትዮጵያ ሞያሌ ሆስፒታል ከኬንያ የተመለሱ 143 ሰዎችን በለይቶ ማቆያው እንደሚገኙ አስታወቀ። ከኬንያ ተመላሽ ፍልሰተኞችን ለይቶ እያቆየ ወደየ ቤተሰቦቻቸው እንዲቀላቀሉ እያደረገ መሆኑን የሆስፒታሉ ዲሬክተር ተናግረዋል። የከተማዋ ነዋሪዎች ግን ድንበር ተሻጋሪ ጉዞዎች አለመቆማቸው እያሳሰባቸው መሆኑን እየገለጹ ነው። ገልሞ ዳዊት ከናይሮቢ ዘገባ አለው። የሞያሌ ሆስፒታል በቀን በአማካይ 45 ሰዎችን እየተቀበለ መሆኑን የሆስፒታሉ ዲሬክተር ዶክተር አሊ ገልግለው ለአሜሪካ ድምጽ ገልጸዋል። ሳንኬሳ ናመገራ ባፊ አፉርተሚ ሰዲ ይራም ነሞኒሞ የሮ ቱርቲ ሳኒ ቆኔ አፉር ተሚ ና ናኖ ኪባት ይገለንጀሩ እንዲህ ይላሉ ዶክተር አሊ አሁን በለይቶ ማቆያ ውስጥ መቶ አርባ ሦስት ሰዎች አሉ። ጊዜያቸውን አጠናቀው ወደ ደቡብ ክልል እንዲሁም ወደ ተለያዩ የቦረና ዞን አካባቢዎች የተመለሱ አሉ። በቫይረሱ ተይዘው ሊሆን እንደሚችል የጠረጠር ናቸው ደግሞ ናሙና ወስደን ወደ አዲስ አበባ ልከን አስመርምረናል ከአሜሪካ የተመለሰው አንድ ሰው ጨምረው አስራ ሁለት ሰዎች ነጻ መሆናቸውን አረጋግጠናል ብለዋል። በሌላ በኩል ግን ተለይተው እንዲቆዩ ለተደረጉት ምግብ ማቅረብ ከሆስፒታሉ አቅም በላይ እየሆነ መምጣቱን ዶክተር አሊ ገልጸዋል። የሞያሌ የድንበር ከተማ መሆን ተጋላጭ እያደረጋቸው መሆኑን አንድ የከተማዋ ነዋሪ ተናግረዋል። ከተማዋን የሚያስተዳድሩት የኦሮሚያና የሶማሌ ክልል መንግስታት ተናቦ እየሰሩ አይደለም የሚል ቅሬታም የሚያሰሙ አሉ። ወረሽኙን ለመቆጣጠር የተላለፉ መልዕክቶችና ትዕዛዞች እየተከበሩ አይደለም ሲሉ የሞያሌ ቦሌ አካባቢ ነዋሪ የሆኑት አብዱባ ዋቆ አማረዋል። ከኬንያ የሚመለሱትን ኢትዮጵያውያንን መቀበል እንደሚቀጥሉ የሞያሌ ምክትል ከንቲባ አቶ ምር ዋቆ ተናግረዋል። በለይቶ ማቆያ ላሉት መንግስትም የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ድጋፍ እያደረጉ መሆናቸውን ከንቲባው ገልጸዋል። ህብረተሰቡን እያስተማሩ ቢሆንም በሁሉም እኩል ግንዛቤ መፍጠር አስቸጋሪ እንደሆነ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ